ፈይሳ ሌሊሳ ከኢትዮጵያ ሄላ ኪፕሮፕ ከኬንያ በቶኪዮ ማራቶን ድል ተቀዳጅተዋል። እንደ ምናምስታችሁ ልኛል፣ የተከበራችሁ አድማጮቼ ሌሎች የአትሌቲክስና እግር ኳስ ስፖርት ዜናዎች የሚኖሩናል፣ አብራችሁም ቆዩ። ኢትዮጵያዊው አትሌት ፈይሳ ሌሊሳ እና ኬንያዊቷ ሄላ ኪፕሮፕ በትላንቱ የቶኪዮ 2016 ማራቶን ድል ሲቀዳጁ ሄላ የኮርሱንም ሬኮርድ በማሻሻል ነው። ሄላ ከዚህ ቀደም በኢትዮጵያዊቷ አትሌት ትርፌ ጸጋዬ ተይዞ ከቆየው 2223 ፈጣን ጊዜ ላይ አንድ ደቂቃ ግድም በማንሳት በ22127 ታጠናቃለች። በ35ኛው ኪሎ ሜትር ላይ ሁለቱ የኬንያ ሯጮች ሄላ ኪፕሮፕና ኤድና ኪፕላጋት ከኢትዮጵያውያቱ አትሌቶች ከአማነ ጎበናና አበሩ ከበደ ጋር አራት ሆነው ነበር በሬኮርድ ማሻሻል ፍጥነት አብረው ሲሮጡ የታዩት። ጥብጣቡን አልፌ እስከ ሄድኩበት ጊዜ ድረስ ለማሸነፌ እርግጠኛ አልነበርኩም ያለችው ሄላ ኪፕሮፕ ባለፈው ዓመት በሁለተኝነት ነበር ያጠናቀቀችው። ትላንት አንዳንድ ቦታ ላይ ነፋሻ የነበረ ቢሆንም በአጠቃላይ አየሩ ተስማሚ ስለነበር የኮርሱን ሬኮርድ ለማሻሻል እንደ ረዳትም አስረድታለች። አማነ ጎበና ከኢትዮጵያ በሁለት ከሀያ አንድ ደቂቃ ሀምሳ አንድ ሴኮንድ ሁለተኛ፣ ኤድና ኪፕላጋት ከኬንያ ሶስተኛ ሆነዋል። ሁለቱ የኢትዮጵያ ራጮች አበሩ ከበደና የሁለት ሺህ አስራ አምስት ሻምፒዮኗ ብርሃኔ ዲባባ አራተኛና አምስተኛ ሆነዋል። በወንዶቹ ፈይሳ ሌሊሳ የቶኪዮ ማራቶንን በድል ያጠናቀቀው የሁለት ሺህ አስራ አራቱን ሻምፒዮን ኬንያዊውን ዲክሰን ቹምባን ቀድሞ በመግባት ነው። ጊዜውም ጥሩ ነው። ሁለት ሰዓት ከ6 ደቂቃ ከ56 ሴኮንድ ተመዝግቧል። የ26 ዓመት ዕድሜ ያለው ፈይሳ ሌሊሳ ለመጀመሪያ ጊዜ በማራቶን የሮጠው እንደ አውሮፓውያን ዘመን አቆጣጠር በ2010 ሲሆን የትላንቱ 17ተኛው ነው። ውሳኔው የኢትዮጵያ አትሌቲክስ ፌዴሬሽን ቢሆንም ትላንት በቶኪዮ ማራቶን በማሸነፌ ለሪዮ ኦሊምፒክ ትኬት የቆረጥኩ ያህል ተሰምቶኛል ብሏል ፈይሳ ከውድድሩ በኋላ ለጋዜጠኞች ሲናገር። ለሪዮ ኦሎምፒክ የኢትዮጵያና የኬንያ አትሌቶች ተሳትፎ። ገዛኸኝ ጽዮን መስቀል ከአዲስ አበባ ተከታዩን አጠናቅሯል። አመሰግናለሁ ሰለሞን። የዓለማችን ቁጥር አንድ ተወዳጅና ተላፋቂው የኦሎምፒክ ውድድር እነሆ አምስት ወራት ብቻ ቀርተውታል። ሰላሳ አንደኛውን የሪዮ ኦሎምፒያድ የምታስተናግደው ብራዚል መስተንግዶዋን እንግዶዋን አጠናቃ እንግዶቿን ለመቀበል ሽርጉድ ማለት ጀምራለች። ይህ በዚህ እንዳለ በሰላሳ አንደኛው የሮ ኦሎምፒክ የሀገሮች የተሳትፎ ጉዳይ ጥርጣሬ ውስጥ ገብቷል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር በቀጣዮቹ አምስት ወራት የውሳኔ ለውጥ ካላደረገ በስተቀር ሩሲያን ከኦሎምፒኩ ጨምሮ ከማናቸውም የአትሌቲክስ ውድድር አግዷታል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ፕሬዚዳንት ሎርድ ሴብስቲያን ኮህ በአበረታች መድኃኒት ተጠቃሚነትን ተከትሎ እንደ ሩሲያ ሁሉም በኬንያም ላይ የቅጣት እገዳ ከማሳለፍ እንደማይመለሱ ሰሞኑን ተናግረዋል። ከአርባ በላይ ታዋቂ የኬንያ አትሌቶች አበረታች መድኃኒት መውሰዳቸው መረጋገጡ ዓለም አቀፉ የዶፒ ኤጀንሲ አስታውቋል። የኬንያ አትሌቲክስ ፌዴሬሽንም በዚህ ዙሪያ በቂ ሪፖርት እንዲያቀርብ እየተጠበቀ ነው። የኬንያ አትሌቶች በአበረታች መድኃኒት መጠቀማቸው ሲወሳ የኢትዮጵያ አትሌቶችም ስማቸው መነሳትና መውደቁ አልቀረም እና በዚሁ መሰረት ዓለም አቀፉ ኦሎምፒክ ኮሚቴ የሪዮ ኦሎምፒክ የኢትዮጵያን ተሳትፎ እንዴት ይመለከተዋል? የተሳትፎ ማረጋገጫ ውስጥ ተገኝቷል ብዬ የኢትዮጵያን ኦሎምፒክ ኮሚቴ ህዝብ ግንኙነት ኃላፊ አቶ ዳንኤል አበበን አነጋግሬ ያለሁ። በሪዮ አራት ሰዓት ኦሎምፒክ አሜለ በሚደረገው ኢትዮጵያ አሳታለች በአራት ስፖርት አይነቶችን ይካተታለን ብለን ነው ያቀር ነው በአትሌቲክስ በብስክሌት በዋና ና እንዲሁም አሁን በያዝነው ወር የቦክስ ማጣሪያ ነው። እሱም በቦክስ የምናልፍ ከሆነ ማጣሪያ በአራት ስፖርቶች ተሳትፈን አስራ ሁለት ሜዳሊያ ነው ማምጣት ያሰብነው፣ አራት ወርቅ፣ አራት ብር እና አራት መሀል እስኖ ልናዘ ልናመጣ ያሰብነው እና በነገራችን ግን የሀምሌ ሀያ ዘጠኝ ተጀምሮ እና ሲያሳም ለሚያልቀው የተሰመራ ኦሎምፒክ ኢትዮጵያ ኦሎምፒክ ኮሚቴ በእርግጠኝነት ትሳተፋለች። ይህንንም አረጋግጠናል። የኢንተርናሽናል ኦሎምፒክ ኮሚቴ እዛ ባለኝ ግንኙነት የስራ ግንኙነት አለን። ኮንፈርምድ ነው። ለምሳሌ ከአትሌቲክስ ጋር ተያይዞ ከስምንት መቶ አሁን ባለው ማለት ነው ከስምንት መቶ እስከ ማራቶን ባለው እርቀት እንሳተፋለን። በብስክሌት አንድ ተወካይ አትሌት ጽጋቡ ግርማይ እሱ ይወክልናል። በኋላ ደግሞ በዩኒቨርሳሊቲ ወይም በኮታ በአንድ ወንድና በአንድ ሴት እሚበትላል በየዘርፉ የሚወዳደሩ አትሌቶች የመጨረሻ ምርጫ መቼ ይደረጋል ላልኳቸው የህዝብ ግንኙነት ኃላፊ የፊታችን ሐምሌ ወር ይታወቃል ብለውኛል። ለእግር ኳሱ ስፖርት ዜናም ከገዛሀኝ ጋር ይሆናል የምንቆየው አዲስ አበባ የሀገር ውስጥ ፕሪሚየር ሊግና የአፍሪካ ክለቦች ሻምፒዮና ውድድሮችንና ውጤቶቻቸውን ይገልጽልናል። ቅዱስ ጊዮርጊስ ከሲሸልሱ ቅዱስ ሚካኤል ጋር ያለበትን የመልስ ጨዋታ አንድ ለአንድ አቻ በመውጣት ወደ ቀጣይ ማጣሪያ መሸጋገሩን አረጋግጧል። የመጀመሪያውን ማጣሪያ አዲስ አበባ ላይ ሶስት ለባዶ የረታው ቅዱስ ጊዮርጊስ ከትናንት በስቲያ አንድ ለአንድ ተለያይቶ በአጠቃላይ ውጤት አራት ለአንድ ወደ ቀጣይ ማጣሪያ ተሸጋግሯል። ቀጣይ የቅዱስ ጊዮርጊስ ተጋጣሚ የአፍሪካ ክለቦች ሻምፒዮኑ የኮንጎ ዲሞክራቲክ ስመጥር ክለብ ቲፒ ማዜምቤ መሆኑ ታውቋል። ቲፒ ማዜምቤ ባለፈው ሳምንት የአፍሪካ ክለቦች ሱፐር ካፕ ማለት እያሸናፊ ስ አሸናፊ ዋንጫ ማንሳቱ ይታወሳል። በአፍሪካ ኮንፌዴሬሽን ዋንጫ የመልስ ማጣሪያውን ከግብፁ አልማካስ ጋር ያደረገው መከላከያ ሶስት ለጋሪ የመሸነቱ በአጠቃላይ ቁጥር ስድስት ለአንድ ከቀጣይ ማጣሪያ ውጭ ሆኗል። መከላከያ ከሁለት ሳምንት በፊት አዲስ አበባ ላይ ሶስት ለአንድ መሸነቱ ይታወሳል። በሌላ የእግር ኳስ ዜና በሀገር ውስጥ እግር ኳስ ዜና ማለት ነው የኢትዮጵያ ፕሪምየር ሊግ አስራ ሁለት ሀያ ሳምንት የተወሰኑ ጨዋታዎች በአዲስ አበባ ና በክልል ከተሞች ተካሂደዋል። የፕሪምየር ሊግ የመጀመሪያ ዙር ሊጠናቀቅ አንድ ና ሁለት ጨዋታዎች ብቻ ቀርተውታል። ቅዱስ ጊዮርጊስ ና አዳማ ከነማም መሪነቱን እስካሁን እየተፈራረጡበት ነው። እዚህ በአዲስ አበባ ስታዲየም ከትናንት በስቲያ በደቢት ድሬዳዋ ከነማን ሁለት ለጋሩ በመርታት የዋንጫ ተፎካካሪነት አጠናክሯል። አርባ ምንጭ ከነማ ሲዳማ ቡናን ሶስት ለአንድ በመርታትም ደረጃውን ከወራጅ ቀጠና አሻሽሏል። ዳሽን ቢራ ና ሐዋሳ ከነማ ባዶ ለባዶ አንድ አንድ ነጥብ ተጋርተው ወጥተዋል። ቅዱስ ጊዮርጊስ ና አዳማ ከነማ በእኩል ሀያ ሶስት ነጥብ በጎል ተበላልጠው ከደረጃ ሰንጠረዙ አናት ላይ ናቸው። ቅዱስ ጊዮርጊስ ከአዳማ ከነማ የሚበልጠው በአራት ጎል ብቻ ነው። በደቢት ና ሲዳማ ቡና በሀያ ሁለት እና በአስራ ስምንት ነጥብ ሶስተኛ ና አራተኛ ናቸው። ኮከብ ዜና ግነትን የአዳማ ከነማው ሳሰ ተከሰ በአስራ ስምንት እንዲሁም የቅዱስ ጊዮርጊሱ አዳነ ግርማ እና የደደቢቱ ሳሙኤል ሳሉ በኩል ሰባት በሁለት አንገት ለአንገት አድርገውታል። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። እኔም አመሰግናለሁ ገዛኸኝ። በዚሁ ልሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ ነው